ጊዜ ሰዓት ቀድሶ ስለሰጠን በአባታችን ቤት በተወደደው ስፍራ ዳዊት በመዝሙሩ ጥቀ ፍቁር አብያቲከ እግዚኦ አቤቱ አምላክ ሆይ አደባባዮችን ቤቶችን፣ እንዴት የተወደዱ ናቸው እንዳለው በተወደደው በእግዚአብሔር ስፍራ ይህችን ሰዓት እንድናሳልፍ አምላካችን ስለፈቀደ ክብርና ምስጋና ለቅዱስ ስሙ ይሁን። ወንድማችን ዲያቆን ሰው ድንቅ ቅድም እንደነገረን፣ ዘወትር ቅዳሜ ከዛሬ ጀምሮ እንደ እግዚአብሔር ፈቃድ የመጽሐፍ ቅዱስ ጥናትን እንማራለን። በታደለው ፍላየር ላይ እንዳያችሁት ወንድማችን ቅድም እንደጠቀሰልን መጽሐፍ ቅዱስ ምንድን ነው ከሚለው ርስ ጀምረን መጽሐፍ ቅዱስን እንዴት እንደምናጠና፣ መጽሐፍ ቅዱስን ማጥናት ለምን እንዳስፈለገ ቃሉን በማወቃችን በህይወታችን ስለምናገኛቸው በረከቶች እንዲሁም ከብሉይ ኪዳን ክፍል መጽሐፍ ቅዱስ በዋነኝነት ሁለት ክፍሎች አሉት። አንዳንድ ትንቢታትን አይተን ታሪኮችን ለመማር በአዲስ ኪዳን ያገኙትን ፍጻሜ፣ ከአዲስ ኪዳን ክፍል ደግሞ መድኃኒታችን ኢየሱስ ክርስቶስ ያስተማራቸውን ትምህርቶች፣ የተራራውን ስብከት፣ ስለ መንግሥተ ሰማያት የሰጣቸውን ምሳሌያት ያደረጋቸውን ታምራት። ከዛ በኋላ ደግሞ እግዚአብሔር በዋነኝነት በተለያየ መልኩ ራሱን ገልጿል። በመጀመሪያ ደረጃ በስነ ፍጥረት ነው እግዚአብሔር ራሱን ለዓለም የገለጠው። ታላቁ ሐዋርያ ቅዱስ ጳውሎስ እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል ይላል። የምታዩት ስነ ፍጥረት የሚታይና የሚነበብ መጽሐፍ ቅዱስ ነው። ቃሉን የማያውቁ ሰዎች እንኳን በስነ ፍጥረት እግዚአብሔርን እያዩ ማምለክ ይችላል። ከዛ በኋላ በነቢያት ስለማንነቱ ተናግሯል። ቃሉን ሰጥቶናል። ከምንም በላይ ደግሞ በልጁ በኢየሱስ ክርስቶስ ራሱን ገልጿል። የአባቱ አምሳያ እንደሆነ ሐዋርያው ቅዱስ ጳውሎስ ይናገራል። የልጁ መልክ እኛም ደግሞ አለን ይላል። በእርሱ የመለኮት ክብር ተካፋዮች ሆነናል። ይህ ሁሉ ክብር ተሰጥቶናል። በልጁ ዓለምን አድኗል። በመድኃኒታችን በኢየሱስ ክርስቶስ የተደረገው የማዳን ስራ ከዓለም መፈጠር በፊት የነበረ ነው። ሐዋርያው ቅዱስ ጳውሎስ የእግዚአብሔር ዓላማ አንድና አንድ ነው፣ ይኸው ዓለምን ሁሉ በክርስቶስ ኢየሱስ መጠቅለል ነው ይላል ዓለማት ሁሉ የተፈጠሩበት ዓለማት በእግዚአብሔር ቃል ተፈጠሩ ስለሚል ያ ቃል እግዚአብሔር ከእግዚአብሔር ጋር የነበረ ቃል እግዚአብሔር የሆነ ስለሆነ በቃሉ በሱ ተገልጿል። መጨረሻ ላይ ደግሞ ክርስቶስ ሲመጣ እግዚአብሔር ሁሉ በሁሉ ይሆናል። ያኔ አምላካችን ለፍጥረቱ የሰጠው ዓላማ ፍጻሜን ያገኛል። ግን ያ ከመሆኑ በፊት በክርስቶስ የተደረገው የማዳን ስራ ከተፈጸመ በኋላ የመንፈስ ቅዱስን ጸጋ እግዚአብሔር ልኳል። አባቶቻችን መንፈስ ቅዱስ የወረደበትን ቀን የቤተ ክርስቲያን የልደት ቀን ይሉታል። ያ የቤተ ክርስቲያን የልደት ቀን የሚባለው መንፈስ ቅዱስ ጸጋ የተሰጠበት፣ አሁንም መንፈስ ቅዱስ በምስጢራት የሚሰራበት፣ አሁን እኛ ያለንበት የጸጋ ጊዜ ነው። ስለዚህ ያ ደግሞ መጨረሻ ላይ ፍጻሜ ያገኛል። ምን ለማለት ፈልጌ ነው? ባጭሩ፣ እንድማራቸው ትምህርቶች በየሳምንቱ በእኔም፣ በተለያዩ ወንድሞች፣ በአባቶቻችንም አሁን የጠቀስኳቸውን ነጥቦች ያካትታሉ። ለዛሬ ግን አሁን እዚህ ፕሮጀክተሩ ላይ እንደምታዩት እንግዲህ የሚቀርጸው ሰው ያስተካክልልን ይሆናል። ወንድማችን ርዕሱን አውጣውና መጽሐፍ ቅዱስ ምንድን ነው የሚለውን ጥያቄ እንመልሳለን። እሁዱ ወደ እንደምን ስብከት አይደለም። የመጽሐፍ ቅዱስ ምንድነው የሚባለው እስቲ በደንብ በሉት እናንተ። ለቃ ስትሉ ሰባት ተናጋሪ ነቃ ይላል። የመጽሐፍ ቅዱስ መጽሐፍ ቅዱስን ለማምጣት ከቤታችን ምን ይዘን መምጣት አለብን? አሉ ባለፈው ሳምንት። እስቲ ስንት ሰው መጽሐፍ ቅዱስ ይዘዋል? እጃችሁን አውጡ ልበል። ቤት ስንት ሰው መጽሐፍ ቅዱስ ይዘው መቷል? ግማሹ በእንግሊዝኛ ኒው ሪቫይዝ ቨርዥን ይታየኛል። በሌላ ቋንቋ ይዞ የመጣ ይለ በመጽሐፍ ቅዱስ በስንት ቋንቋዎች እንደተደረጎመ ታውቃላችሁ? በጣም ጥሩ። ዋነኝነት የፈለግኩት መጽሐፍ ቅዱሳችሁን ይዛችሁ እንድትመጡ፣ ይሄ ሌላ ምንም ትርጉም ሊሰጠው አይገባ። የእግዚአብሔር ቃለው ባለፈው እንደተነጋገር ነው። እግዚአብሔር ቃሉን እለት ዕለት እንድናነባው እንድንበላው ይፈልጋል ለኢያሱ ስትነሳም ስትቀመጥም ቃሉን አስብ ነበር ያለ በኋላ እንመጣበታለን ቃሉን ብላ የተባሉ ነቢያትም ነበር የልብ ደስታ ይሆነላቸው የኤማውስ ሰዎች በመንገድ ሲሄዱ ወሬያቸው ጌታ ነበር ሁዴ ስለ እግዚአብሔር ቃል ማውራት የነፍስ እረፍት ነው ዳዊት ነገሩን የሀጣን ዛዋ ዋኮ ከመህግ ከሀጣን ጨዋታን አጫወቱኝ ግን እንደ ቃል እንደ ሕግ አይደለም ይላል። ዓለም ውስጥ የምንሰማው ተራ ወሬ እንደ ቃሉ አያረካል። ስለዚህ በባስ ስትሄዱ፣ አንዱ ቡት ቤት ቁጭ ስትሉ ጊዜ ይኑራችሁ። አንድ ነገር ልንገራችሁ። እኛ ስንጸልይ ተናጋሪዎቹ እኛንን ማን ይሰማናል? ታዲያ ሁሌ መጸለይ ብቻ ነው እንዴ? ሁሌ እኛ እንናገር እግዚአብሔር ይስማን ማለት ብቻ ነው። ቃሉን ደግሞ ስናነብ እግዚአብሔር በተራው ይናገራል፣ እኛ ደግሞ እንሰማለን። እኛ ግን ሁሌ ችግራችንን ለእግዚአብሔር ነው የምንናገረው። ስለዚህ እኛ የምንናገረውን ብቻ ስማን እያልን ነው ማለት ነው። እሱም ሲናገር ልንሰማ ይገባል። በመቅደስ እንዳደገው እንደ ጻኑ ሳሙኤል ባሪያ ይሰማልና ተናገር ልንለው ይገባል። እግዚአብሔር ከዳዊት ጋር እግዚአብሔር የሚናገረኝን ቃል እሰማለሁን ነው አሁንም ከዳዊት ጋር የአምላኬ ቃሉ ለጉሮሮዬ እንደ ማርና ወተት ጣፍቶኛል። ስለዚህ ስንመጣ መጽሐፍ ቅዱስ ይዘን እንምጣ። ጥቅሶችን በመናገርና በመደጋገም ጊዜ ላለማባከን ማስታወሻ ብትይዙ ጥሩ ነው። ጥቅሶቹን እዚህ ፕሮጀክት ላይ እንደምታዩት በፓወርፖይንት ተጽፈው እኔ ድጋሚ ከተናገርኳቸው፣ ወደ ርዕሱ እንመለስ። እኔ በድጋሚ ከተናገርኳቸው ጊዜ ስለምንወስድ ጥቅሱን እናንተ ካያችሁት፣ ምዕራፉ ይሄ ነው ቁጥሩ ይሄ ነው እያልኩ መናገር አያስፈልገኝም። ቀጥታ ወደ መልእክቱ እገባለሁ ማለት ነው። ስለዚህ ክፍላንድ የትምህርታችን ርዕስ ምን ይላል? እስቲ ሁላችሁም በሉት። እንግዲህ የክላስ ትምህርት ነው። ጥያቄና መልስ አለ። ተናጋሪው አስተማሪው ብቻ አይደለም፣ እናንተም ትጠየቃላችሁ። አንዳንዴ ደግሞ ፈተና ይኖራል። ፈተና አትወዱም? መልሱልኝ፣ እንጂ እንወዳለን። አቤት፣ ወደ ፈተና መቼም ፈተና የሚወድ የለም። እሺ፣ ቴስት ይኖራል። ቴስት ልበለው፣ ቀለል ያለ ጥያቄ። ፈተና በአማርኛ ይከብዳል ቃሉ። መጽሐፍ ቅዱስን ከተማርን በኋላ የምንፈተነው በጽሑፍ አይደለም፣ በሕይወት እውነተኛ የመጽሐፍ ቅዱስ ተማሪዎች መሆናችን በሕይወት ፈተና ይታያል። በዚህ መድረክ ላይ ቆሞ የተናገረ ሁሉ ህይወቱን ይኖረዋል ማለት አይደለም። ስለ እግዚአብሔር ቃሉን እየጠቀሱ መናገር ስለ እግዚአብሔር ማወቅና እግዚአብሔርን ራሱን ማወቅ ሁለት የተለያዩ ነገሮች ናቸው። ስለ ቃሉ ልናገር እችላለሁ፣ ካነበብኩት፣ ከተማርኩት፣ ከምጠቅሰው ቃሉን ምን ያህል በህይወት አውቀዋለሁ? ይሄ ሌላ ጥያቄ። ስለዚህ ቃሉ ይፈትነናል። የህይወት እስትንፋስ ስለሆነ የእግዚአብሔር እስትንፋስ ስለሆነ መንፈስ ቅዱስ ፈቃዱን የገለጸበት በኋላ እንደምናየው ቅዱሳን በመንፈስ ቅዱስ እየተመሩ የጻፉት የእግዚአብሔር መልእክት ስለሆነ ያ ቅዱስ መንፈስ ህይወቱን ካልኖር ነው ዘወትር ይወሰናል። ይገስጽ ዘንድ፣ ይወቅስ ዘንድ፣ ይመራንም ዘንድ ይላካል፣ ይተዋል። ስለዚህ ፈተናውያኑ አንዳንዴ ግን ምን ያህል እንደተማርን ጀስት ለመረዳት ያህል፣ አሁን ወደፊት ቤተ ክርስቲያኑ ለተወሰነ ጊዜ ወደ እዛ በምንቆይበት ጊዜ እዛ አንዳንድ ጥያቄዎች ቀለል ያሉ እያወጣ እንድትመልሱ እናረግ ይሆናል። በዋነኝነት ግን ለፉክክር የሚሆን ጥያቄ አይደለም። ገሌ ሰነፍ ጎበዝ ለማለት አይደለም። ምን ያህል እንደምትረጉ ለማወቅ ነው። እስቲ ጥያቄውን ከጥያቄው ልጀምር። እሱ ምን ይላል አላችሁን? በራሳችሁ ቋንቋ ግለጹልኝ። እኔ ጥያቄ ከመመለሴ በፊት እራሳችሁ የጥያቄውን መልስ ስጡኝ በራሳችሁ አባባል። ባለፈው ብዙ አባታችን እንደነገሩ መጽሐፍ ቅዱስን ስለማታውቁ ወይንም ስላልተማራችሁ አዲስ ነገር ለማስተማር አይደለም። ቃሉ ግን ሁላ አዲስ ነው። ተምራችሁታል። ለዘመናት ሰምታችሁታል። የእግዚአብሔርን ቃል ዘወትር ብንጫወተው ግን አዲስ፣ በጣም ይገርማችኋል። አንዳንዴ ከዚህ በፊት የማውቀውን ጥቅስ ደግሜ ሳየው አውቀው ነበር እንዴ ይላል። የቃሉን አዲስነትና ኃይል ነው የምናደንቀው። ይህ ጥቅስ እዚህ ውስጥ አለ የምንልበት ሰዓት አለ። እግዚአብሔር ሁሌም በተለያየ መልክ ይሰራል። ስለዚህ እስኪ ስትናገሩ እንስማ። እናንተ አንድ ሰው መጽሐፍ ቅዱስ ወንድሜ ማለት ለአንተ ምንድን ነው? እህቴስ፣ መጽሐፍ ቅዱስ ማለት ለአንቺ ምንድን ነው? ይሄ ቅዱስ መጽሐፍ በሕይወትሽ ምን ያህል ቦታ አለው? ስለዚህ ቃል ምን ትያለሽ? ቢላችሁ ምንድን ነው የምትመልሱት? እስቲ እዛ ጋር ቶሎ እጅ ወጥቷል። ስፒከርን መስጠት እችላለሁ? ድምፃችን ከፍ አድርጋችሁ ተናገሩ። መጽሐፍ ቅዱስ ማለት የእግዚአብሔር ቅዱስ ቃል ማለት ነው አንደኛ። ሁለተኛ ነገር መጽሐፍ ቅዱስ የህይወታችን መምሪያ መንገዳችን የህይወታችን መስመር የሚያሳየን ማለት ነው። በዚህ የወደፊት የህይወታችንን ኑሮ ማድረግ የምንችለው መጽሐፍ ቅዱሱን በማንበብ ካነበብን በኋላ ያንን በስራ ላይ ለመጠቆም መሞከርና እግዚአብሔርን መለመን ማለት ነው። ያንን እንዲያስችለን እግዚአብሔር ይስጥልኝ። አባታችን ጥሩ መልስ ነው የሰጡን። በራሳችሁ አገላለጽ ነው ያልኩት። አሁንም በራሳችሁ ቋንቋ ለወንዶች አንድ እድል እሰጥና ከዛ ለእህቶች ደግሞ እስቲ መጽሐፍ ቅዱስ ምንድን ነው ለእናንተ? ወንድሞች እድላችሁ ካልተጠቀማችሁበት፣ ለእህቶች አልተጠቀማችሁበትም። ወደ እህቶች መጽሐፍ ቅዱስ ምንድን ነው ለእናንተ? እጃው ትቶ ነው የጅምላ መልስ አልፈልግም ብሏል ህዝቦ ድንቅ። ባለፈው ሳምንት እኔም የጅምላ አልፈልግም እሺ፣ እዛ ጋር እህታችን፣ ምንድን ነው መጽሐፍ ቅዱስ? መጽሐፍ ቅዱስ ላንቺ ልዩ መጽሐፍ ነው። በዓለም ውስጥ ካሉ መጽሐፍት ሁሉ ልዩ ነው። የእግዚአብሔር ቃል ነው። እሺ፣ እግዚአብሔር ይስጠልን። ሌላ የመጨረሻ አንድ ወደኋላ ኋላ። ግድ የለም ስፒከሩ ባይደርስም ድምፆን ከፍ ካደረጉ ይሰማናል። ራሱ ህይወት ማለት ነው እግዚአብሔር ይስጥልኝ። መጽሐፍ ቅዱስ በብዙ ዘመናት ያለፈ ዘመናት ያልሻሩት ዘመናትን የተሻገረ የህይወት ቃል ነው። መጽሐፍ ቅዱስ የመጀመሪያውን የመጽሐፍ ቅዱስ መጽሐፍ በነገራችን ላይ መጽሐፍ ቅዱስ የብዙ መጽሐፍት ስብስብ ነው። ክፍል ሶስት ላይ የመጽሐፍ ቅዱስ አከፋፈል የሚል ርዕስ አለ። የብሉይ ኪዳን መጽሐፍት ስንት መጽሐፍትን ይይዛሉ? የሐዲስ ኪዳን መጽሐፍት ስንት መጽሐፍትን ይይዛሉ? የሚለውን ትምህርት ያኔ እንማራለን። ስለዚህ መጽሐፍ ቅዱስ ሲባል አንድ መጽሐፍ ብቻ እንዳይመስለባቸው የመጀመሪያው ጸሐፊ ሙሴ የጻፈው ኦሪት ዘፍጥረት የሚባለው ሙሴ በነበረበት ዘመን የታሪክ ሊቃውንት እንደሚሉት ከክርስቶስ ልደት በፊት ከ1500 ዓመታት በፊት ነው። ሙሴ ነበር የመጨረሻውን የመጽሐፍ ቅዱስ ክፍል ራዕየ ዮሐንስን የጻፈው ዮሐንስ ወንጌላዊ ደግሞ ከክርስቶስ ልደት በኋላ በመጀመሪያው ምዕት ዓመት በ98 ዓመት ኅብረት አካባቢ እንደሞተ ይናገራል። ስለዚህ ሙሴ ከጻፈበት ጊዜ ጀምሮ እስካሁን ብንቆጠር 3500 ዓመታት አለ። በእነዚህ ዓመታት ሁሉ ዘመናት ያሻሩት የሕይወት መጽሐፍ ሌላው ትተን የመጨረሻው የመጽሐፍ ቅዱስ ክፍል ራእይ ዮሐንስ ከተጻፈበት ጊዜ ጀምሮ ብንቆጥር እንኳን ሁለት ሺህ ዓመታት አልፈዋል። በዚህ ሁሉ ጊዜ ብዙ መጽሐፍት ሲያልፉ ደራሲዎቻቸው መጽሐፍቱም ሲረሱ ከመጽሐፍት ሁሉ በላይ የሆነ ዘመናትን የተሻገረ መጽሐፍ። በጣም የሚደንቀኝ አንድ ጸሐፊ ስለ መጽሐፍ ቅዱስ ሲጽፍ አሜሪካ ውስጥ ያለው ኢትዮጵያ ውስጥ የመጽሐፍ ቅዱስ ማህበር እንዳለ አሜሪካ ውስጥ ያለው የመጽሐፍ ቅዱስ ማህበር ከተመሰረተ መቶ ሰማንያ ዓመታትን አሳልፏል። ማህበሩ በእነዚህ ዓመታቱ ስምንት ነጥብ አምስት ቢሊዮን ኮፒዎች አትሟል። የዓለም ህዝብ ስንት ቢሊዮን እንደሆነ ታውቃላችሁ? ስንት ነው? ሰባት? ደረሰ እንዴ? እኔም አምስት ወይም ስድስት እንደሆነ ነው። ሰባት ደርሷል፣ ግን የመጽሐፍ ቅዱስ ቁጥር ላይ አልደረሰም። የአሜሪካው ባይብል ሶሳይቲ ያተመውን ያህል አልደረሰም። ከአለሙ ህዝብ በላይ አንድ የመጽሐፍ ቅዱስ ማህበር አሜሪካ ውስጥ ያለ መጽሐፍ ቅዱስ በአለም ውስጥ ካሉት ቋንቋዎች ሁሉ አብልጦ የተተረጎመ መጽሐፍ በሁለት ሺህ ቋንቋዎች እና የተለያዩ ዳያሊት ትንንሽ ቋንቋዎች ሁለት ሺህ በዓለም ውስጥ ተተርጉሟል። የትኛው መጽሐፍ ነው በእንደዚህ አይነት ቁጥር የተተረጎመው? በአጭሩ ሌላ ዝርዝር ውስጥ ሳንገባ የእግዚአብሔር ኃይል ያለበት መጽሐፍ እንደሆነ አሁን የነገርኳችሁ ሁለት ነጥቦች ብቻ ያሳያል። በዘመናት ሁሉ ያልተረሳ ከትውልድ ወደ ትውልድ የተሻገረ መጽሐፍ፣ መጽሐፍ ቅዱስ የእግዚአብሔር ዘላለማዊ እቅድ የተገለጸበት መጽሐፍ። ሰው የተፈጠረበት ዓላማ ምንድን ነው? የሰው ልጅ የመኖሩ በዚች ምድር ላይ የመኖሩ ትርጉሙ ምንድን ነው ብለን ከጠየቅን መልሱን ከሌላ አይደለም ከዚህ ቅዱስ መጽሐፍ ነው የምናገ የእግዚአብሔርን ዘላለማዊ ዓላማ የው- ቅድም የነገርኳችሁ በክርስቶስ ኢየሱስ ሁሉን መጠቅለል፣ እግዚአብሔር ሁሉ በሁሉ ይሆን ዘንድ ዓለም በልጁ እንደተፈጠረ በእርሱ ሁሉ ተጠቅልሎ እግዚአብሔር ይከብር ዘንድ። ይህን የእግዚአብሔር ዓላማ የሚነግረን ሌላ መጽሐፍ የለም፣ ይህ ቅዱስ መጽሐፍ ብቻ። ስለማንነታችን ማወቅ ከፈለግን መጽሐፍ ቅዱስን እንወቅ። ታውቃላችሁ አንድ ሰው ስለ መጽሐፍ ቅዱስ ሲያጠና ህንድ ውስጥ አሜሪካ ውስጥም ጥናት አድርጎ ስለ መጽሐፍ ቅዱስ በቂ ግንዛቤ የሌለው ሰው በእነዚህ ሁለት አገሮች እንደተማረ ሰው ሊተሬት እንደሆነ ሰው አይቆጠርም ብሏል። ሰው የፈለገ ዲግሪዎች ቢደረድር አንድ ሰው ማስትሬት ዶክትሬት ምናምን ቢኖረው መጽሐፍ ቅዱስን ካላወቀ ይሄ ሰውዬ ባጠናው ጥናት መሰረት የተማረ ሰው አይባልም። ሰዎች ለተለያየ ዓላማ መጽሐፍ ቅዱስን ያጠኑታል። አንዳንዶች ሊትሬቸር ሲማሩ የመጽሐፍ ቅዱስን ውብ የሆነ ያጻጻፍ ዘዴ ለማየት ለምን የብዙ መጽሐፍ ጥርቅም ነው ብያቸዋል። በጣም በግጥም የተጻፉ መጽሐፍት አሉ። መጽሐፍ ቅዱስ መጽሐፍ ቅዱስ ውስጥ የሶሎሞን መሐሊ ከመዝሙራት ሁሉ የሚበልጠው መዝሙር መሐሌ መሐሊ ዘሶሎሞን በግጥም ነው የጻፈው። የዳዊት መዝሙር የቅኔ መጽሐፍት ይባላል። ስነ ጽሑፋዊ ውበቱን ለማድነቅ የሚያጠኑ ሰዎች አሉ፣ እንደ ሊትሬቸር። አንዳንዶች ደግሞ ኤቲስቶች፣ በእግዚአብሔር የማያምሩ ሁነ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም፣ እዚህ ጋር ያለው ጥቅስ ከዚህ ጥቅስ ጋር ይጋጫል ለማለት ያጠኑታል። አለበታደብ ሌሎች ግን ለህይወት ይማሩታል። የህይወቴ መመሪያ ነው ብለው መጽሐፍ ቅዱስን ያጠኑታል። ብዙ ሰዎች በዚህ መጽሐፍ መጽናናትን አግኝተዋል። ያንድ ወጣት ታሪክ ልንገራችሁ። የመጽሐፍ ቅዱስ አገልጋይ ነው፣ ቃሉን ይሰብካል በያገሩ እየዞረ። ቤሩት ውስጥ ክርስቲያኖቹ ቢኖሩም እስላሞች አሉ እዛ ሀገር መጽሐፍ ቅዱስን ለመስበክ ሲሞክር እስላሞች አግተው ጨለማ ውስጥ አስቀመጡት። ለቀናት እንዳይመስላችሁ ለወራትም አይደለም፣ ለሰባት ዓመታት መጽሐፍ ቅዱስን ለምን ሰበክ ነው። እና የመጀመሪያዎቹ አርባ ስምንት ሰዓታት ውስጥ እህል አልሰጡትም። ከግድ ጋር ጠፍረውት አይኑን ጨፍነው ያስጨንቁት ነበር። እና መቼም ሰዎች ስለሆኑ ሙሉ ለሙሉ ክፎች ሊሆኑ አይችሉ። ምግብ ከልክለው የምትፈልገው ነገር አለ ምን እናምጣላ አሉት። ያወጣት የጠየቀው አንድና አንድ ነገር ነው መጽሐፍ ቅዱስ አምጥቶልኝ አላቸው። መጽሐፍ ቅዱስ አመጥቶለት ይህ ቃል ምግብ የሆነው ተጽናናበት። በ48 ሰዓታት ውስጥ ምንም አይነት ምግብ ሳይበላ በፍጹም ሰላምና እረፍት ይኖር እንደነበር መስከረ። ታላላቅ ታሪክ ሰዎች ስለ መጽሐፍ ቅዱስ ጥሩ መረዳት ስለነበራቸው ያነቡም ስለነበር ስለተጠቀሙ አሜሪካን የመሰረቱ ሰዎች የእምነት ሰዎች ነበሩ። ይህን ታውቃላችሁ። እስከ ቅርብ ጊዜ ክርክርም ነበር። በአሜሪካ ሱፕሪም ኮርት አሰርቱ ትእዛዛት ተጽፈው ነበር። ይነሳ ይነሳ የሆነ ዲቤት ነበር፣ እስላሞችን አይወክልም ሌሎች እምነቶችን አይወክልም የሚል። መስራቾቹ ግን በዚህ የእግዚአብሔር ሕግ ነው የምንመራው ብለው አሰርቱ ትእዛዛትን ቴን ኮማንድመንትስ ብለው እንደዚህ አይነት የሕግ ቦታ ላይ ትልቁ ፍርድ ቤት ውስጥ አስገብተውት ነበር። ታላላቅ መሪዎቻቸው መጽሐፍ ቅዱስን ያውቁ ነበር። አብርሃም ሊንከን ምን እንዳለ ታውቃላችሁ? መጽሐፍ ቅዱስን በማንበቤ ብዙ አትርፍ ያለው። አንተም አንቺም በእምነትና በመንፈስ ተሞልታችሁ ካነበባችሁት በሕይወታችሁ ዘመን ሁሉ የተሻለ ሰው ትሆናላችሁ። እውነት አይደለም? አይደለም እንዴ? መጽሐፍ ቅዱስን የሚያነብ ሰው የቃሉ ሙላት በውስጡ ስላለ ዓለሙን ይመረምራል፣ እሱ ግን በማንም አይመረመርም ሐዋርያው እንደሚል። ሌላው ሊንከንን ተከትሎ ደግሞ ስለ መጽሐፍ ቅዱስ በአንድ ወቅት የተናገረ የአሜሪካ መሪ ሮዝቬልት የተባለው ጥልቅ የሆነ የመጽሐፍ ቅዱስ እውቀት ከኮሌጅ ትምህርት በእጅጉ የተሻለ ነው ይላል። አይሻልም? ምነው ነው ፈራችሁት? መጀመሪያ ምንድን ነው እግዚአብሔርን ሳያውቁ ዲግሪ ሚደረግ መሰረቱ ይሄ ነው። አንድ ሰው አወኩ ተጠበቁባል። የሰው ልጅ ጨረቃ ላይ ቢወጣ ተፈጥሮን ለመቆጣጠር ቢሞክር ይገደባል እኮ። ሳይንቲስቶች ብዙ ነገር ይነግሮናል የሚያስደንቅ፣ ነገር ግን የማናውቀው ብዙ ነገር አለ ነው የሆነ ኃይል አለ ይላሉ፣ ይባላል። ያን ኃይል ስሙን አውጥቶ መናገር አልቻሉም። ግን ተፈጥሮን እያዩ በጣም ያደንቃሉ። አይናገሩትም እንጂ የሚያምኑም ሳይንቲስቶች አሉ። ለነገሩ ስሙን የሚጠሩ እግዚአብሔርን እያከበሩ የሚመራመሩ፣ የማይመራመሩት ግን በሆነ ነገር ይደነቃሉ። ይህን አለም አንድ ኃይል ካልፈጠረው አለም ውስጥ የምናየው ፐርፌክት የሚባለው የሥነ ፍጥረት ኦርደር ከየት መጣ? ይላል አንድ ሳይንቲስት ስለ መጽሐፍ ስለ አለሙ ድንቅ አሰራር ሲናገር ምንዳለ ታውቃለች። መቼም ጂኦግራፊ ስንማር ህብረተሰብ የሚባለው ትምህርት መሬት በዛ ላይ እንደምትሽከረከር ተምረናል። መሬት አሁን ካለችበት ትንሽ ትንሽ ወደ ፀሐይ በትንሽ እንጃ ማይል የሚቆጠር ቀረብ ብትል አለ በዓለም ውስጥ ያሉ ውቅያኖሶች ሁሉ ይፈሉ ነበር። ወደ ፀሐይ ትንሽ አሁን ካለችበት ደግሞ ትንሽ ራቅ ብትል በዓለም ውስጥ ያሉ ውቅያኖሶች እንደ በረዶ ፍሪዝ ያደረጉ ነበር። ይሄ ግን አልሆነም። በማን ስራ ነው? በመጀመሪያ እግዚአብሔር ሰማይን እና ምድርን ምን አለ? ሰማያት የእግዚአብሔርን ክብ እረ፣ በደንብ በሉት። የመጽሐፍ ሰማሪ ኮናቸው ስጠስ ከየትም እንደሆነ ማወቅ አለባቸው። ፍጥረቱ ክብሩን ይናገራል። ስለዚህ ሰው ይህንን ቅዱስ መጽሐፍ ሲያውቅ የጥበብ መጀመሪያ ናውቋል። ጆርጅ ዋሽንግተን የአሜሪካ መስራች እንደሆነ ታውቃላችሁ። በስሙ ታላቁ ስቴት ተሰይሟል። ያለ እግዚአብሔርና ያለ መጽሐፍ ቅዱስ ይህንን አለም መምራት ፈጽሞ አይቻልም። ያለ ታላቅ መሪ ይቻላል። ታላላቅ መሪዎች የወደቁት የእግዚአብሔርን ቃል ስለማያውቁ፣ ጥበበኞች ግን ያውቃሉ። ንግሥት ኤልሳቤጥ የታላቋ ብሪታንያ መመሪያ ይሄ ቅዱሱ መጽሐፍ ነው ብላለች። እረ ወደኛም ሀገር እንምጣ። አጼ ቴዎድሮስ ያልቆረብክ ብትኖር እጣላለሁ ብሎ እንዳወጁ ታውቃለች። ሰው እንዲቆር መጽሐፍ ቅዱስ እንዳያነባ አዋጅ አውጆ ነበር። የቅርቡ ታሪካችን ደግሞ አጼ ኃይለስላሴ በስደት በነበሩበት እንኳን እንግሊዝ ሀገር፣ ጣሊያን ኢትዮጵያን በወረረበት ሰዓት መጽሐፍ ቅዱስን አሳትመዋል። የእግዚአብሔር ጸጋ የጎበኛቸው ታላላቅ ሰዎች የዚህን ጥቅም ያውቃሉ። ታላቁ ሳይንቲስት አይዛክ ኒውተን ራሱ ዓለም ውስጥ የተለያዩ የታሪክ መጽሐፍትን እናነባለን። እነዚህ መጽሐፍት ውስጥ ካለው እውነት የሚመስል ነገር ግን የበለጠ እውነት የት ውስጥ ይገኛል? አለ እውነት አይደለም? ስለዚህ ክርስቲያኖች ይህ ቅዱስ መጽሐፍ ምንድን ነው ላይ ቅድም መልሳችሁታል መጽሐፍ ቅዱስ በመጀመሪያ ደረጃ ቃሉ እንደሚነግረን የእግዚአብሔር ቃል የመጀመሪያው መልስ ከዚህ ነው መጀመሪያ ያለብ ይህን ትምህርት ዛሬ ላንጨርሰው እንችላለን እስከሚቀጥለው እስከምንችለው ድረስ ሂደን የሚቀጥለውን ክፍል ሁለት በሚቀጥለው እንማራለን ሰዓቱ እየሄደ እንደሆነ ስላየው እስቲ የራሱን ምስክርነት ብቻ አለ። መጽሐፍ ቅዱስ የእግዚአብሔር ቃል ሐዋርያው ቅዱስ ጴጥሮስ እዚህ ላይ በምታየው ጥቅስ ሁለተኛ ጴጥሮስ ምዕራፍ ሁለት ቁጥር 20 ላይ ይሄ ሊታወቅ የሚገባው ቃል ይህን በመጀመሪያ አወቁ፣ በመጽሐፍ ያለውን ትንቢት በዚህ በቅዱስ መጽሐፍ ማለት ሁና ማንም ለገዛ ራሱ ሊተረጉም አልተፈቀደለትም። ለምን? በመጽሐፉ ያለው ትንቢት ከቶ በሰው ፈቃድ ስላልመጣ ዳሩ ግን በእግዚአብሔር ተልቀው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት። ስለዚህ እግዚአብሔር ቅዱሳን መጽሐፍ ቅዱስን ሲጽፉ ዝም ብለን ከሰማይ የወረደ መጽሐፍ ነው አንልም። አንዳንድ ሰዎች መጽሐፍ ቅዱስን እኮ የጻፈው ሰዎች የጻፉት ሰዎች ናቸው። ይሆናል። መላእክት መጥተው ወርደው ጻፉት አላለ፣ መጽሐፉም አላለ። ቅዱሳን ሰዎች ጻፉት። የተለያዩ ሰዎች ግማሾቹ ንጉሶች ነበሩ እንደ ዳዊት፣ ሌሎቹ አሳ አጥማጆች ነበሩ እንደ ሐዋርያት፣ ላም ጠባቂዎች ያሉበት፣ ቀራጮች ያሉበት እነ ማቲዎስ። በሴቶችም ስም መጽሐፍ ቅዱስ ተሰይሟል፣ መጽሐፈ ሩት፣ መጽሐፈ አስቴር፣ መጽሐፈ ዮዲት። እነዚህ ሰዎች ቢጽፉትም ግን ይመራቸው የነበረው የእግዚአብሔር መንፈስ ነው። ስለዚህ በእግዚአብሔር መንፈስ ተመርቶ የተነገረ ቃል የመሪው መንፈስ ቅዱስ ከአብና ከወልድ ጋር በመለኮታዊ ባህሪ እሩ የሆነ እግዚአብሔር ስለሆነ የተካከለ ስለሆነ በሱ መሪነት የወጣ ቃል የእግዚአብሔር ቃል። በአጭር ቃል መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው፣ የእግዚአብሔር እስትንፋስ ነው ይባላል። እግዚአብሔር ፈቃዱን የገለጸበት ራሱ ቃል በቃልም ተናግሯል። ሙሴን አባቶቻችን በትርጓሜ ሲያስተምሩ ወነበቦ ወነበቦ እግዚአብሔር ሙሴን እንዲህ አለው፣ እንዲህ አለው፣ እንዲህ አለው የሚለው በኦሪት መጽሐፍት፣ አምስቱ የሙሴ መጽሐፍት የሚባሉት ፔንታቴዎስ፣ እዛ ውስጥ ብትፈልጉ ከአምስት መቶ ይበልጣል እግዚአብሔር በቀጥታ ሙሴን ያናገረበት። ስለዚህ እግዚአብሔር በቀጥታ የተናገረው ቃል ያለበት መጽሐፍ የእግዚአብሔር ቃል ምን ጥያቄ ለምን ሰዎች ጻፉት እያሉ የዚህን መጽሐፍ ታላቅነት ሰዎች ያቃልላል። ሰዎች ቢጽፉትም የመራቸው ቅዱስ ጴጥሮስ እንደነገረን የእግዚአብሔር መንፈስ ስለሆነ በእግዚአብሔር ተልከው በመንፈስ ቅዱስ ተነድተው ስለጻፉት የእግዚአብሔር ቃል ሌላ ሁለተኛ ለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ቅድም እንዳልኳችሁ ጥብሶ እዚህ ስላለ ሙሉን አላነብም ሰዓት ለመቆጠብ ቤታችሁ ስትሄዱ መጽሐፍ ቅዱሳችሁን እየገለጣችሁ ማንበብ ትችላላችሁ። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት ይጠቅማል ይላል። ስለዚህ የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነ መጽሐፍ ቅዱስ የእግዚአብሔር ቃል፣ የዕብራውያን ጸሐፊ ስለዚህ ስለ እግዚአብሔር ቃል ቃል ኃይል ሲናገር እግዚአብሔር ፈቃዱ ሆኖ ያናገረውን ቃል በመጀመሪያ ደረጃ የእግዚአብሔር ቃል ብሎ ይጠራውና ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራ ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ የሚለውጥ ነው፣ የሚቀይር ነው እግዚአብሔር በኢሳይያስ አንደበት ምዕራፍ 55 ቁጥር 11 ላይ እንደተናገረው ቃሉ ከሱ ወጥቶ ሳይሰራ አይመለስም፣ በከንቱ ወደ እሱ አይመለስም። ስለዚህ ሐዋርያው እንዳለው የሚለውጥ ነው የሚቀይር እግዚአብሔር ቃል በቃል የተናገረው ቃል የተመዘገበበት መጽሐፍ ስለሆነ የእግዚአብሔር ቃል መጽሐፍ ቅዱስ እውነተኛ ነው። ይህንን ታውቃላችሁ። በብሉይ ኪዳን የነበሩትን ትንቢታት ወደፊት እንማረዋለን። ይህንን ክፍል በአዲስ ኪዳን አንድ በአንድ ተፈጽመዋል። መጽሐፍ ቅዱስ እውነተኛ ስለሆነ ከእውነተኛው እግዚአብሔር የመጣ እውነተኛ ቃ የመጽሐፍ ቅዱስ ታሪኮች እውነተኛ ናቸው። ኢየሩሳሌም የሄዳችሁ ሰዎች አይታችኋል። በታሪክ የምናቀውን የመጽሐፍ ቅዱስን ጂኦግራፊ እንዴት በቦታው ሂደን እናየን የተተረከው ትረካ በሚደንቅ መልኩ አሁን ኢየሩሳሌም ስንሄድ ከምናየው ጋር እንዴት እንደሚስተካከል አንድ ታላቅ ግኝት ልንገራችሁ። አርኪኦሎጂስት በቅርቡ አንድ ትልቅ ነገር አግኝተዋል። ዳዊት ንጉስ እንደነበረ በሰራት ከተማ በጽዮን ለአርባ ዓመት እንደነገረ የሚነግረን መጽሐፍ የቱ ነው? መጽሐፍ ቅዱስ ነው። የመጽሐፍ ቅዱስን እውነት የሚያረጋግጥ ታሪክ የዳዊትን ማህተም ሃውስ ኦፍ ዴቪድ የዳዊት ቤት ወይንም ኪንግ ኦፍ እስራኤል የእስራኤል ንጉሥ የሚል ማህተሙን አርኪኦሎጂስቶች አድርገዋል። ዳዊት በታሪክ የነበረ ሰው ልቦለድ አይደለም። ስለዚህ መጽሐፍ ቅዱስ ከእውነተኛው እግዚአብሔር የመጣ እውነተኛ ቃል ስለሆነ ታሪካዊው ይዘቱ ትክክለኛ ስለሆነ መጽሐፍ ቅዱስ የእግዚአብሔር ቃል። ሌላው ሳይንስ ስለ መጽሐፍ ቅዱስ አሁን እየመሰከረ ነው። ሳይንቲስቶች ምን ይሉ ነበር መጽሐፍ ቅዱስ የተጻፈው እስቲ የመጨረሻውን ክፍል ቅድም እንዳልኳችሁ እንውሰድና ዮሐንስ ወንጌላዊ የነበረው ራዕዩን የመጨረሻውን የጻፈው የዛሬ ሁለት ሺህ ዓመት ነው እና ከእኛ ዘመን ጋር እንዴት አብሮ ይሄዳል? መጽሐፍ ቅዱስን ኋላ ቀር ነው ለማለት ነው እንዲሉ ይሉ ነበር። በእግዚአብሔር ሕልውና የማያምኑ ጥበበኞች ነን ብለው የሚያስቡ ቃሉ ግን ያአምር እግዚአብሔር ሕሊና ሆሙ ለጠቢባን ከመ ከንቱ ውእቱ ጥበበኞች ነን የሚሉ ሰዎች ሕሊናቸው ከንቱ እንደሆነ እግዚአብሔር ያውቃል ይላል። ስለዚህ አሁን ጥናት ማድረግ ሲጀምሩ እንኳን ኋላ ቀር ሊሆን ይሄ መጽሐፍ ከነበረበት ጊዜ ከተጻፈበት ጊዜ ቀድሞ የሄደ ነው ብለው መመስክረው መስክረዋል። እንዲህ እያሉ መመስከር ጀመሩ። መጨረሻ ለምሳሌ ስለ ኢየሩሳሌም ጥፋት መጽሐፍ ቅዱስ ይናገር ነበር። ኢየሩሳሌም እንደጠፋች እንደገና ደግሞ መጨረሻ ላይ እንደምትሰበሰብ ከበለት ተማሩ። ስለ መጨረሻው ጊዜ ገና ያልተፈጸመ ትንቢት መጽሐፍ ቅዱስ አለው። ዮሐንስ ራእይ ውስጥ የምናገኛቸው ትንቢታት ገና አልተፈጸሙ። ገና አዲሲቱ ምድርና አዲሲቱን ሰማይ እንጠብቃለን። እግዚአብሔር ፍጥረቱን ሁሉ አድሶ በአዲስ ምድርና በአዲስ ሰማይ ተክቶ እሱ ሁሉ በሁሉ ይሆናል፣ ለቅዱስ ጳውሎስ አገላለጽ ይህን መጽሐፍ ቅዱስ ስለሚናገር እንኳን ወደኋላ የቀረ መጽሐፍ ሊሆን ቀርቶ ከተጻፈበት ጊዜ በእጅግ ቀድሞ የተጻፈ መጽሐፍ፣ እንዲሁም ስለሚመጣው የሚናገር መጽሐፍ ሳይንቲስቶች መጽሐፍ ቅዱስ የሚያዩትንም ነገር በጣም እያደነቁ በእውነት እግዚአብሔር ፍጥረቱን ሰርቷል። የምናየው ስነ ፍጥረት ቅድም እንዳልኳችሁ እኛ ከምንረዳው በላይ ባለ በአንድ ኃይል ካልሆነ በስተቀር በዚህ መልኩ ፍጹም ሊሆን አይችልም። መቼም ሳይንስ ተምረናል አይደል? ሳይንቲስቶች ሚልክ ወይ የሚሉት መቼም ይሉናል እንጂ እኛ እናቀውም አላየነውም። እነሱ ሚሉን ስለምንድን ነው የምናምነው? አንዳንድ እግዚአብሔር ሳታዩ ለምታምናላችሁ ይሉናል። እነሱ ሚሉንን ማርስኛ መቻየናት ፎቶ ሰርቶ ያመጡልናል። በቃ እሺ፣ ሚሉንን እንቀበል። ግን የሚገርም ነገር ነው ሚሉ ሚልኮ የሚባለው ህዋ ጠፈር ውስጥ ብቻ መዘርዘር አንችልም። እዛ ውስጥ ልብ በሉ ሁለት ቢሊየን የሚሆኑ ጋላክሲዎች አሉ ይላሉ። እሺ ጋላክሲ ሳይገባል ኮከብ ይገባል አይደል? ኮከቦች እዛ ውስጥ ደግሞ ህዋ ውስጥ ያሉት ኮከቦች መቶ ቢሊየን ይደርሳሉ ይሉናል። የዓለም ህዝብ ቅድም ስትደርሷሉ ያላችሁ ገና ሰባት መቶ እኮ ነው። መቶ ሚሊየን አላልኩም። መቶ ቢሊየን ኮከቦች አሉ አታድርጉም። ቅድም ነገር ሪያቸዋለሁ ምድር እንዴት በሚደንቅ መልኩ ተስተካክላ ከፀሐይ ርቀት እንደምትገኝ ቀረብ ብትል እንዴት እንደምትነድ ትንሽ ዝቅ ብትል እንዴት ፍሪዝ እንደምታለው። አሁን አንዳንድ እዚህ ሀገር በረዶ ብንልም እንኳን የእግዚአብሔርን ስራ ነው የምናደንቅበት። ደግሞ ሰመር ሲሆን እናያለን። በፍጥረቱ እግዚአብሔር እንዴት እንደሚገዛ ነው የምናየው። በረዶ ሲዘንብ ከዳዊት ጋር ዛያወረድ በረደ ከመፍተታት በረዶውን እያጠቃቀደ የሚያወርድ አምላክ እያልን እናደንቀዋለን። ስለፍጥረት ከተናገርም ስንቱን እንዘንቀዋለን። ውሃ ውስጥ ስላሉ ፍጥረታት አይታችሁ አስባችሁ ታውቃለች? የሆነ ቻነል አለ ቤታችሁ የምታየው ከሆነ ይህንን ናሽናል ጂኦግራፊ የሚባል እኔ በጣም ስለምወደው ዲስከቨሪ ቻነል አለ። የእግዚአብሔርን ስራ አድንቁበት። የምትከፍሉ ከሆነ ለዚህ ክፈል ለሌላ ነገር አንክፈል። ሰዎች ለርኩሰትም ለኃጢአትም ቻነል እየቀጠሉ ይከፍላሉ። የእግዚአብሔርን ስራ ግን አድርቁበት። ፈረንጆች መቼም ለዚህ የተሰጡ ናቸው። ውስጥ ገብተው ዋ ውስጥ ስላሉ ተአምራት፣ ሞንስተር ስለሚሏቸው ፍጥረታት ያሳዩ። ይሄ የማን ስራ ነው? እንደው በድንገት መጣ አንልም ሳይንቲስቶች የሚሉት ነገር አለ። ቢግ ባንግ ቴዎሪ የሚሉት ነገር አለ። ስለ ኢቮሉሽን የሚናገሩ ድንገት ብልጭ አለ አለሙ ኬት ተፈጠረ ሲባሉ፣ ከእግዚአብሔር እንዳይሉ ድንገት የሆነ ነገር ብልጭ ብሎ የሆነ ነገር ቢግ ባንግ በጣም ጮሆ ተፈጠረ። ምንድን ያ ያ ጩኸት ኬት መጣ? የሆነ ዝም ብሎ ማተር የሚባል ቁሳ አካል ነበር። ያ አካል ኬት መጣ? እኛ ግን አለማትን እግዚአብሔር ካለመኖር ወደ መኖር አምጥቶ ፈጠረ። እምሃበ አልቦ ሀበቦ ከምንም እግዚአብሔር ከባዶ ነገር መስራት ይችላል። አንድ የመጽሐፍ ቅዱስ ታሪክ ምን እንዳለ ታውቃላችሁ? ሳይንቲስቶች የዳርዊንን ትምህርት ተከትለው በኢቮሉሽን በቢግባንግ ቲዮሪ አለሟ የሆነ ነገር ሲጮ አለሙ በቃ ተፈጠረ ይሉናል። እኔ ያ ጩኸት ሌላ ነገር አይደለም። ያ ጩኸት ምናልባት እግዚአብሔር እጁን አጨብጭቦ ብርሃን ይሁን ሲል ነው። አለ መጽሐፍ ቅዱስ ይላል፣ እግዚአብሔር ብርሃን ይሁን አለ። ብርሃን ምናልባት ያን እጁን አጨብጭቦ ይሆናል። ጩኸቱን የሰሙት ሳይንቲስቶች አለ ሲቀልድባቸው፣ የፍጥረት ሁሉ ገዢ እግዚአብሔር ነው። መጽሐፍ ቅዱስ ይህንን ሲለም ስለሚመሰክር እውነተኛ መጽሐፍ ነው። ክብርና ምስጋና ለአምላካችን ይሆን። ደከማችሁ እንዴ? ገና አንዱን እኮ ነው ያወራ ነው። መጽሐፍ ቅዱስ ምንድን ነው? አሁንም አትመልሱም? ምንድ መጽሐፍ ቅዱስ? እረ ዘለልክብኝ። ሆ ሁለተኛ የነፍስ ምግብ መጽሐፍ ቅዱስ፣ የነፍስ ምግብ። ሰው በእንጀራ ብቻ እስቲ በደንብ በሩ ታውቃላችሁ? ከእግዚአብሔር አፍ በሚወጣ መድኃኒታችን ኢየሱስ ክርስቶስ ለዛ ለፈታኝ ለክፉ ጥቅስ ሲጠቅስ አንዳንዴ ሰይጣንም እኮ ጥቅስ ይጠቅሳል አይገርምም! ጥቅስ እኮ ጠቀሰ መላእክቱን ያዙላል ብሎ ተጽፏል አለው ከመዝሙር ጠቅሶ ብዙዎች ጥቅስ እየጠቀሱ ሲያነበንቡ ዋትደነ ሰይጣንም ጥቅስ ያውቃል ያውቃል ከመጽሐፍ ቅዱስ ጠቅሰዋል ማቴዎስ አራት እና ጌታችን ሲመልስለት መጀመሪያ ላይ ንብላ ከኦሪ ዘዳግም ምዕራፍ ስምንት ጌታ ጠቅሶ ሰው ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት ይኖራል እንጂ በሕይወት በሕይወት እንድንኖር ቃሉ ያስፈልገናል። አለበለዚያ ወገኖች ሙታን ነን። የዕለት እንጀራችንን ስጠን ዛሬ። ያ የዕለት እንጀራ ምንድን ነው? ዳቦ አትሉም? ምን አትፈልጉ እኮ ግን አትፈልጉ። ታዲያ ለምንድን ነው የምትሰሩት? 16 ሰዓት አንዳንዶቻችሁ፣ እሱም ያስፈልጋል ግን ሉ ትርፍ እኮ አስቀድማችሁ የእግዚአብሔርን መንግስት፣ ጽድቁን ፈልጉ። ሌላው ስለዚህ የሚቀድመው የዕለት እንጀራ የእግዚአብሔር ቃል የእግዚአብሔር ቃል በየዕለቱ ልንሰማ ይገባል። አለበለዚያ በነፍስ ሙታን እንሆናለን። አንድ ተክል የሚያስፈልገውን ውሃ ካላገኘ ለፀሐይ ብርሃንም የተጋለጠ ካልሆነ ምን ይሆናል? ይጠወልጋል። እኛም በነፍስ እንጎሰቁላለን። በመንፈስ አናድግ በመንፈስ እንድናድግ ሐዋርያው እንዳለ የእግዚአብሔር ቃል በምልአት በውስጣችን ሊኖር ይገባል። ከኤርሚያስ ጋር በጣም ልቤን የሚያረካኝ ጥቅስ ነው። አቤቱ አምላክ ሆይ ቃልህ ተገኝቷል፣ እኔም ደግሞ በልቼዋለሁ ልንል ይገባል ኤርሚያስ 1516 ላይ እግዚአብሔር ሰጥቶት ነበር። ይህንን ነቢይ በኋላ እናየዋለን። ቃሉን ከበላው በኋላ በልቤ ውስጥ ደግሞ እንደ እሳት አቃጠለኝ ይላል ኤርምያስ። ህዝቅኤል የተባለው ነቢይ ደግሞ እንካ ይህንን መጽሐፍ ብላ ተብሏል ህዝቅኤል ሶስት ሁለት ላይ። ዳዊት ቃልህ ለጉሮሬ ጣፋጭ ነው፣ ከማርና ከወለላ ይልቅ ላፌ ይጣፍጣችኋል። እውነት ነው። ምን ሰባቂ በአቆም አላላቸው ሰዓታችሁን ሰዓታችሁን አላያችሁ? ቄሶቹ ዛሬ ሳንዛዙት አያላችሁ። ቃሉ የሚጣፍጠ የእግዚአብሔር ሰው ግን አይሰለቸው። ታዲያ ፕሮግራሙ እስከናይ ላርገው ንዴ ይ ውሸት ሰዓት አያከብሩም ቄሶቹ ሁላችሁ ልትወክሱ። ለሁሉም ምን አለው ይላል ለሁሉም የመጽሐፍ ቅዱስ አንዳንድ ሰዎች ዝነኛው ጥቅስ ይጠቅሱና የራሳቸው ያስመስሉታል። ሰሎሞን ነው ጥቅስ የተናገረ ሊሰራ የማይወዳ አይብላ የሚል መፈክር ድሮን ሰማ ነበር። ያሌሊም ጥቅስ አይደለም ይሄ በቅዱስ ጳውሎስ መጽሐፍ ቅዱስ ነው። ውብ የሆኑ ነገሮችን የሚነግር ለህይወታችን የሚያስፈልገን በህይወት በማንኛውም አቅጣጫ በሚደንቃችሁ መልኩ መጽሐፍ ቅዱስ የህይወት መልስ አለ። እውነትም እንጀራ ነው። ያንፀናል፣ ይገንባል። ስለ ስራ ብዙ ጥቅስ አለ። ስለ ትዳር አሳምሮ ይነግረናል። ስለ ትጋት ለሰው ልጅ ትጋት የከበረ ሀብት ነው ይላል። ስለ ጥበብ በተለይ ለሴቶች ጥበበኛ ሴት እያለ ምሳሌ ላይ እያደነቃት መጽሐፍ ቅዱስ የውጭ ውበትን አያደንቅም። አይገርማችሁ? ጥበብን ግን ያደቃል። ውበት ከንቱ ነው፣ ደምግባትም ሐሰት ነው ነው ያው እንደሚለው አስተዋይ ሚስት ግን በእግዚአብሔር ዘንድ የተመሰገነች ይላል። መልካም ሴት ለባሏ ምንድን ናት? መቼም ዘውዶች ናችሁ አይደል? ለባሎቻችሁ ሴቶች። ስለ ወንዶች ደግሞ ምን አለ? ምን ብሏል? ወንዴ ሴት ራስ ነው ወንድ ስለሆነ ጠቀሰ። ወንዴ ሴት ራስ ነው እንነጋገርበታለን ወደፊት መጽሐፍ ቅዱስ ወንድን የበላይ ያረጋ ሴትን የበታች አይደለም ትርጉሙ። ቅድምን ብለናል። በእግዚአብሔር መንፈስ ተነድተው ቅዱሳን ስለጻፉት በእግዚአብሔር መንፈስ መጽሐፍ ቅዱስን ስልጣን ያላት ቤተ ክርስቲያን ኦቶሪቲው ስልጣኑ ስላላት፣ ይህ መንፈስ ያላቸው አባቶቻችን ታላላቅ የመጽሐፍ ቅዱስ መተርጉማን እነ ዮሐንስ አፈወርቅ እነ ጎርጎሪዎስ ዘኑሲስ የተረጎሙሉንን ይዘን አሁንም ጸጋ ያላቸው አባቶች ያስተማሩንን ይዘን እንረዳዋለን እንጂ ራሳችን እንደገባን መጠን መጽሐፍ ቅዱስን መረዳት አንችልም። በየለቱ እናነባለን። ለትርጓሜ ግን የእግዚአብሔር መንፈስ ሊመራ ልንጸልይበት ይገባል። ይህን ወደፊት እናያለን። ስለዚህ የየዕለት ምግባችን ክርስቲያኖች ዳዊት ደስ ይለኛል ቃሉ በልቤ እንደ ማርና እንደ ወለላ ለጉሮሬ ጣፈጠኝ ቃል ተገኝቷል አምላኩ እኔ በልቼዋለሁ። እንደገና ደግሞ ይሄ ያስቀቃለው ሕግ አስተዋይ አደረገኝ ቃልን ስለተማርኩ ይላል ዳዊት። ከሽማግሌዎች ይልቅ አስተዋይ ሆንኩኝ። መዝሙር 118ን ሙሉን አንብቡት በቅንፍ 119። የእግዚአብሔር ቃል በሕይወታችን ስላለው ስፍራ ነው የሚናገረው። እንዲህ ይልና መዝሙሩን ግን የጀመረው ብዙ ብእሲ ባለው ቃል ወዘቁ ያነብ በማል ተወለይ ወይ ከውን ከመ ዕፅ እንተ ትክልት በማል ደማይ የእግዚአብሔርን ቃል ዘወትር የሚያነብ ሰው እንዴት ይሆናላል? እንዴት ነው የመሰለው ታውቃላችሁ? በውሃ ፈሳሾች ዳር እንደተተከለች ዛፍ ይሆናል። ሁሌ ወንዝ አጠገብ ያለች ዛፍ ፍሬዋን በየጊዜው ትሰጣለች፣ ቅጠሏ ፈጽሞ አይረግፍም። እንዳማረባት አባት እንደለበለበች ትኖራለህ። ቃሉን የሚያነቡ የእግዚአብሔር ሰዎች የመንፈስ ፍሪያትን ያፈራሉ። የመንፈስ ፍሪያት በህይወታቸው ይታያል። ቃሉን የማንበብ ትልቁ አላማ ጥቅስ ጠቃሾች እንድንሆን አይደለም፣ እንድናነበንበው ብቻ አይደለም፣ በህይወት እንድንኖር ይህ ቃል የተጻፈው አምነን ህይወት እንዲሆነን ነው። እንደዋንሳባው አለበለዚያ እኮ ጌታ ዳግም ሲመጣ በስምታ ብራት አላደረግንም እንዴ እንዲህ አላደረግንም እንዴ? ይሉኛል እኔ ግን አላውቃችሁም እላችኋለሁ የሚላችሁ ሰዎች አሉ። ስለዚህ ይህ ቃል የህይወት ቃል እንዲሆነን እንደ ቅዱስ ዳዊት አባባል ለጉሮሯችን ሊጣፍጠን አሁንም እንደተወለዱ ህፃናት ተንኮል የሌለበትን የቃሉን ወተት ተመኙ እንዳለ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ሶስት ላይ በየዕለቱ ልንመገበው ይገባል። ሶስተኛውን ነጥብ ይዘን እናጠቃልላለን። መጽሐፍ ቅዱስ ህይወትን የሚሰጥ ዘር፣ ቅድም የነፍስ ምግብ ነው አለ። አሁን ደግሞ እንዴት ህያዋን እንደሚያደርገን በተለይ ቅዱስ ጳውሎስ ለቆሮንቶስ ምዕመናን ሲጽፍ ስለተዘራው ቃል ተናግሮ ይህ እናንተ የምትዘሩበትንም ዘር እግዚአብሔር ይሰጣችኋል ካለ በኋላ ሁለተኛ ቆሮንቶስ ዘጠኝ አስር ላይ የጽድቃችሁን ፍሬ ደግሞ እግዚአብሔር ያሳድጋል ይላል። ይህ የጽድቅ ፍሬ ማን ነው? እግዚአብሔር ቃል በጣም ግልጽ የሚሆንልን አንደኛ ቆሮንቶስ ምዕራፍ ሦስት ቁጥር ስድስትን ስናነብ ነው፣ እስከ ዘጠኝ። እኔ ተከሉ አፕሎስም ማጠጣ፣ ነገር ግን ያሳድግ የነበረው ማነው ነው አለ፣ እግዚአብሔር ነው። የህይወት ዘር በሆነው በቃሉ ሕያዋን ያደርገናል። የእግዚአብሔር ቃል የእግዚአብሔር ቃል ይለውጠናል። አለበለዚያ ክርስቲያኖች እየሰማችሁ ወይም የእግዚአብሔር ቃል በውስጣችን ከሌለ ኃጢአት አያስደነግጠን፣ ታውቃላችሁ። ቃሉን እኮ የማያውቁ ሰዎች በዝሙት እኮ እየረከሱ ፈን ነው ይላሉ። ይሄ ሰውነታቸው የክርስቶስ አካል እንደሆነ ጌታ ውድ ዋጋ እንደከፈለበት አያውቁም። ለምን አላረበቡ? ቃሉ የእናንተ ሰውነት የእግዚአብሔር ቤተ መቅደስ እንደሆነ አታውቁ ምን በሚለው ቃል አልተገሰሱ። ቃሉን የሚያውቀው የእግዚአብሔር ልጆች ግን ሰውነቴ የአምላኬ መቅደስ ነው፣ አላረግሶ ይላል። የኃጢአት ዘር በውስጣችን አይሰራም፣ ሕያዋን እንሆናለን። የዘሩን ምሳሌ ታውቃላችሁ። ባጭሩ ማቴዎስ 13 ላይ ያዘር ማን ነው? ዘሪው ሊዘራ የወጣው በአራት በተለያዩ መልኮች የተመሰለው ወፎች የበሉት፣ ጭንጫ መሬት ላይ የበቀለው፣ እሾህ ያነቀው፣ መጨረሻ ላይ በመልካም መሬት የወደቀው ያዘር ምንድን ነው? መጽሐፍ ቅዱስ የእግዚአብሔር ቃል ነው ካልን አሁን የምንዘረዝራቸው ነገሮች የእግዚአብሔር ቃል የሆኑ ነገሮች መጽሐፍ ቅዱስን ይተረጉማሉ እያለ ነው። ሶስተኛው ላይ ነው ዛሬ ያቆምና፣ ሌላ ሰባት ነጥቦች አሉ። ሰባቱን ነጥቦች ዛሬ መግቢያውን ስለተናገሩ ነው ረጅም ጊዜ ውሰድፉት፣ በሚቀጥለው እንጨርሳቸዋለን። መጽሐፍ ቅዱስ ክርስቲያኖች፣ የህይወት ቃል ከቃሉ ጋር ስንተዋወቅ ሕያዋን ይሆናል። የመንፈስ ፍሬ እናፈራለን። ብንሞት እንኳን በጌታ የሞቱ ምንድናቸው? ሕያዋን ናቸው፣ ብፁዓን ናቸው የሚለው ቃል ይፈጸምልናል አለበለዚያ፣ ቃሉ በውስጣችን ከሌለ ሙታን እነዋል። በእውነት አምላካችን የቃሉን በረከት ስለሰጠን ክብርና ምስጋና አምልኮና ስግደት ውዳሴም ለቅዱስ ስሙ ይሆን። ቃሉን ሰምተን እንድንጠቀም ቅዱስ ተቃሉ ይሁንልን። እናስተማርያለን ለአምላካችን ምስጋና ነል